ጥራት ኤጀንሲ ብቻ በመሄድ ኮሌጁ ሳይደርሱ ባልተጣራ መረጃ ነው ወደ ስር እንድንገባ ያደረጉን። መጀመሪያ ጥራት ኤጀንሲውን ኦንላይን የሆነላቸውን ሲያስተላልፍ እነዚህ ፎርጅድ ናቸው ብሏል። ለሚያስተላለፈው ወረዳው ግን ፎርጅድ በሚባል እንትን ነው ወደ ስር የዳረገን ማለት ነው። አገር አቀፍ ነው ፎርጅድ የትምህርት መረጃን እናጣራለን የሚል ክልሉም ፌዴራልም አውጇል። ቢያንስ በሚስተን ኮሌጅ እንኳን የተመረቅነው ተማሪዎች ሰባ ተማሪዎች ነ ከሰባ ውስጥ ግን የቅድስት ማርያምም የሚሽከንም የአልፋም ዩኒቨርሲቲ የአርዲስቲክም ሆኖ የተከሰስንና የታሰር ነው አምሳ አምስት ብቻ ነው። የታሰርንበት ምክንያት ምንድን ነው? የትምህርት መረጃ ነበረ በርቀት የተማር ነው ማጭበርበሪያ መረጃ ነው ያላችሁ ምናምን በሚል ነው ሀያ ሶስት ሰዎች ነን ስድስት ቀን ያክል ጣቢያ የታሰር ነው ማለት ነው። በርቀት ትምህርታቸውን ከተከታተሉበት አዲስ አበባ ከሚገኝ ኮሌጅ የትምህርት ማስረጃቸው እውነተኛነት እንዲረጋገጥላቸው ለመጠየቅ ከደቡብ ወሎ ዞን ወግዲ ወረዳ እንደመጡ ከገለጹልን የጥቂቱ አቤቱታ ነው። እያንዳንዳቸው ከአምስት ቀን በላይ ታስረው በአስር ሺ ብር ዋስ ተለቀው የትምህርት ማስረጃቸውን ትክክለኛነት ያረጋግጥላቸው ዘንድ ከሚኖሩበት አካባቢ አዲስ አበባ ወደሚገኘው ሚችከን ኮሌጅ ሄደዋል። እነሱ እንደሚሉት ትምህርታቸውን በርቀት በአግባቡ ተከታትለው የተመረቁ ቢሆንም የትምህርት ማስረጃቸውን እውነተኛነት የሚያጣራው መንግስታዊ አካል በኢንተርኔቱ ማለትም ኦንላይን ሊያገኘው ባለመቻሉ ፌክ ወይም የሐሰት የትምህርት ማስረጃ እንዳቀረቡ ተደርገው ነው የታሰሩት። በወረዳቸው ይህን ለማጣራት ከሲቪል ሰርቪስ ከአቃቤ ሕግና ከፖሊስ የተውጣጡ ሶስት ሰዎች ያሉበት ኮሚቴ መሰየሙንም ገልጸውልናል። ሁኔታውን እንዲያብራሩልን ወደ ወግዲ ወረዳ ዋና አስተዳዳሪ ወደ አቶ ኢንድሪስ ይማም ደወልን። እንደ ሀገር አጠቃላይ በታድሶ መድረክ ላይ የተነሱ የአሰራር ብልሽቶችን መሰረት በማድረግ መንግስትና ድርጅታችን የማጥራት ስራውን እየሰራ ነው ያለው። ህብረተሰቡም እንደዚህ አይነት ጉዳዮች በየደረጃው ሲነሱ መጥራትና መስተካከል እንዳለባቸው ለድርጅትና ለመንግስት የቤት ስራ ሰጥ በዚህ ምክንያት ተጠርጣሪ የሆኑ አካላት መረጃቸው እንዲጣራ እየተደረገ ያለበት ሁኔታ ነው ያለው። የታሰሩ ሰዎች መረጃቸው እንዴት ነው እየተሳሳተ መሆኑ ሊረጋገጥ የቻለው? ይህንን ያው የአሰራር ስርአት አለው። በዛ መንገድ የፌደራል መንግስት የትምህርት ስርአትና አግባብነት ኤጀንሲው ከኮሌጆች በየአመቱ ሴኔቱ እየወሰነ ይመረቁልን በሚል የሚያጸድቃቸውና ዝርዝራቸውን ለትምህርት ስርአትና አግባብነት ኤጀንሲ የሚያሳውቅበት ስርአት አለ። በትክክልም ከተቋሞቹ የተመረቁ ለመሆናቸው ከዳታ ቤዛቸው ላይ አይተው መረጃ እንዲሰጡን ጠይቀናል። በዛ አግባብ በየአመተ ምረቱ ኮሌጆቹ ተመርቀዋል በሚል አጽድቀው ለትምህርት ስርዓትና አግባብነት የሰጧቸውን እና የደረሷቸውን ቅዳታ ቤዛቸው ሰጥተዋል። በዚህ አመተ ምህረት ቀሪ እናንተ እንዲጠራላቸው የላካችኋቸውን ሰዎች በተመለከተ እኛ ጋር ዝርዝራቸው የሌለ እና ስላለመመረቃቸው በእኛ በኩል ማረጋገጫ የማንሰጥ መሆኑን እናሳውቃለን ብሎ በህጋዊ ደብዳቤ ይገልጻል። በዚህ አግባብ የእነዚህ ሰዎች መረጃ ተይዞ እንዲጣራ ለማድረግ ነው እየተሰራ ያለው ሀያ አንድ ወይም ሀያ ሁለት የሚሆኑ የመንግስት ሰራተኞች መረጃቸው እስኪጣራ ለጊዜው መታሰራቸውንም አቶ ኢንድሪስ አረጋግጠዋል። እንዲያም ሆኖ ሰዎቹ እንደተማሩባቸው ከጠቀሷቸው ኮሌጆች የማጣራት እርምጃ እንዳልተወሰደ ነው የተናገሩት። የትምህርት ማስረጃውን የማጣራቱ ሂደትም እንደቀጠለ ይገልጻሉ። ይሄ የመረጃ ማጣራቱ ሂደት የበታች ሰራተኞችን ብቻ ነው ወይንስ ባለስልጣናትን ሁሉ ይመለከታል? አይ ይሄ ለአከሌ ላከሌ በሚል የተቀመጠ እንትን ስላልሆነ በየደረጃው ያለ ችግር ከመሆኑ ጋር ተያይዞ ስራው እየተሰራ ያለው ሁሉም አካላት ላይ እንጂ ነቅታች ያለውን አካል ብቻ አይደለም ለማጠራት እየተሞከረ ያለው። በትምህርት ማስረጃቸው ላይ በቀረበ ጥርጣሬ መታሰራቸውን የገለጹልንን የመንግስት ሰራተኞች ከርቀት ያስተማረው ሚሽገን ኮሌጅ መሆኑን ያረጋገጡልን ዋና ስራ አስኪያጁ አቶ ግዛቸው አምራ የመታሰራቸው ምክንያት ለእኛም አልገባንም ይላሉ። እኛ ጋር ማንኛውም የመንግስት አካል ይመጣል፣ ይጣራለን ብሎ እናጣራለን እኛ ካጣራነ በኋላ ነው ፎርጅድ ነው ወይስ ኦሪጂናል ነው ከተባለ በኋላ ነው እኛ ተማሪ ሲታሰርም ሲፈረድበትም እናውቀው። የአሁኑ ነገር ግን ለእኛ ትንሽ አዲስ ነው። ሁኖም አሁን እኔ ጋር ያሉ ተማሪዎች እኛ ጋር ዶክመንታቸውን የወሰዱ ተማሪዎች ናቸው። መታሰር የሚገባቸው አይደሉም። ለምን እንደሳሰሩ እንግዲህ ለእኛም ሚስጥር ነው ነገሩ። ያነጋገርናቸው የወግዲ ወረዳ የመንግስት መስሪያ ቤት ሰራተኞች ባልተጣራ ጉዳይ ለቀናት ታስረው ዋስ ጠርተው ከወጡ በኋላ ከሚኖሩበት አካባቢ ቀላል የማይባል ወጪ አውጥተው የተጠረጠሩበትን ለማጣራት መጉላላታቸውን ገልጸውልናል። አቶ ኢንድሪስን ጠየቅናቸው። ትምህርት መረጃቸው ትክክል መሆኑ ከተረጋገጠ ምንድን ነው የሚደረግላቸው ለደረሰባቸው የሞራል ጉዳትም ሆነ መታሰራቸውን በተመለከተ Ah, c'est le...